ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ ለሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓ ም አንስቶ ለ18 ወራት የሚቆይ ጊዜ ጊዜያዊ የከለላ ፈቃድ እንዳላቸው የዩናይት ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታወቀ። የሰሜኑ ጦርነት ጉዳይ የዛሬ ማክሰኞ መረጃ ደርሶናል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ኦቻ ከ20 ሚሊዮን በላይ ዜጎች ለድርቅ መጋለጣቸውን ኢትዮጵያ ውስጥ አስታወቀ። ለንደን ላይ ኢትዮጵያውያን ሰላማዊ ሰልፍ አካሂደዋል። የዜና መጽሔት ክፍለ ጊዜ ከሚመለከታቸው ርዕሶች ውስጥ ናቸው። አርብ ጥቅምት 11 2015 ዓ ም ጤና ስትልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን ከሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ቅንብሩን ሲድራክ ፍራንክሊን ደግሞ ለምህንድስናው ተሰይመዋል። የዕለቱ ዜና አቅራቢ እንግዱ ወልዴ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የአለም ዜና መልካም ምሽት ጤና ይስጥልኝ፣ ክብራትና ክብራን እንደምናመሻችሁ። ከአርብ ምሽት የዓለም ዜና ጋር እንግደወል ነኝ። ኢትዮጵያ ውስጥ ባለው የፀጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት አስር 2015 ዓ ም ጀምሮ ለ18 ወራት ለሚቆይ ጊዜ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት ዩናይትድ ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን የዚህ ለአንድ ዓመት ተኩል የሚቆይ እድል ተጠቃሚ መሆን እንደሚችሉ ተገልጿል። ይህ በእንዲህ እንዳለ የሰሜን ኢትዮጵያው ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ የመቻላቸው ጉዳይ ያሳስበኛል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገልጸዋል። ሚኒስትሩ ይህን ያሉት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ዛሬ ሲወያዩ ነው። በሌላ በኩል ግጭቱ በአስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ሕብረት የሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ዛሬ እንደሚወያዩ ተገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነቱ በቅርቡ ያበቃል ሲሉ ትናንት በነበረ አንድ ዝግጅት ላይ ተናግረዋል። መንገዱን ግን አላብራሩም። አድማጮች፣ በዚህ ጉዳይ ላይ በዕለቱ አብይ ርዕስ ዘገባ ይኖረናል። በቻድ የሀገሪቱ ጊዜያዊ መሪ የስልጣን ዘመናቸውን በሁለት ዓመት ማስረዘማቸውን ተከትሎ በሁለት ታላላቅ ከተሞች በተደረገ የተቃውሞ ሰልፍ የጸጥታ ኃይሎች ተኩስ ከፍተው ስልሳ ሰዎች ሳይሞቱ እንዳልቀረ ከመንግሥት ቃል አቀባይ እንዲሁም ከአስክሬን ማቆያ ስፍራዎች የተገኘው መረጃ ያሳያል። እንደ አሶሲየትድ ፕሬስ ዘገባ ከሆነ ሁከቱን ተከትሎም ባለሥልጣናት የሰዓት እላፊ ገደብ ደንግገዋል። የማዕከላዊቱ አፍሪካ ሀገር ጊዜዊ መሪ መሐማት እድሪስ ዴቢ በሁለት ዓመት ሥልጣናቸውን ማስረዘማቸውን ተከትሎ ነው ተቃዋሚዎች ወደ ጎዳና የወጡት። የመሐማት እድሪስ ደቢ አባት ለሶስት አስርት ዓመታት ከገዙ በኋላ ባለፈው ዓመት በነፍስ ገዳይ ጥይት ሕይወታቸው እስኪያልፍ በቻድ ብዙም ተቃውሞ አይሰማም ነበር። ፈረንሳይ፣ የአፍሪካ ኅብረትና ሌሎች ወገኖች የጸጥታ ኃይሎች በሰልፈኞች ላይ የወሰዱትን እርምጃ ወዲያውኑ አውግዘዋል። የአምነስቲ ኢንተርናሽናል የምዕራብ እና መካከለኛው አፍሪካ ኃላፊ ሳሚራ ዳውድ የቻድ ባለስልጣናት በተቃዋሚዎቹ ላይ የሚጠቀሙትን ከመጠን ያለፈ ኃይል እንዲገቱ ጥሪ አድርገዋል። የቻድ መንግስት ቃል አቀባይ አዚዝ መሐመድ ሳላህ በበኩላቸው በዋና ከተማይቱ እንጃሜና ብቻ ቢያንስ ሰላሳ መገደላቸውን አመልክተዋል። የሰልፉ አስተባባሪዎች ግን የመዋቾቹ ቁጥር አርባ ነው ይላሉ። በጥይት የተጎዱ በርካታ ሰዎችም አሉ ነው የሚሉት። የሚወጡትን ሀዞች በገለልተኛ ወገን ማረጋገጥ እንዳልቻለ የአሶሲትድ ፕሬስ ዘገባ አመልክቷል። በቻድ ሁለተኛ ከተማ ማውንዶ ሰላሳ ሁለት ሰዎች መገደላቸውን አንድ የከተማው የአስክሬን ማቆያ ሰራተኛ አስታውቀዋል። ስማቸው እንዲጠቀስ ያልፈለጉት እኚህ ግለሰብ ስልሳ ሰዎች እንደተጎዱም ተናግረዋል። ዓለም አቀፉ ማኅበረሰብ አጣዳፊ እርምጃ ካልወሰደ በመቶ ሺህ የሚቆጠሩ ሶማሊያውያን በድርቅ በተጠቃቸው አገር ሊያልቁ ይችላሉ ሲል የዓለም ጤና ድርጅት አስጠነቀቀ። የቪኦኤ ሊሳ ሽላይን ከጀኒቫ እንደዘገበችው በሶማሊያ እያንዳንዱ ዜጋ ረሃብ ተጋርጦበታል። ይህም ከአስር ዓመት በፊት ከታየውና ከሩብ ሚሊዮን ሰዎች በላይ ከጨረሰው ቸነፈር ወዲህ ከሁሉ የከፋ ነው ሲል የዓለም ጤና ድርጅት አስጠንቅቋል። በሶማሊያ የጤና ድርጅቱ ተወካይ ማሙኑር ማሊክ ከሞቃዲሹ እንደተናገሩት በየቀኑ በሚሊዮን የሚቆጠሩ ሰዎች ጦማቸውን ያድራሉ። በሶማሊያ ከሚገኙ ህጻናት ገሚሱ ወይም 1.8 ሚሊዮን ያህሉ ደግሞ ከፍተኛ የምግብ እጥረት ገጥሟቸዋል። በአንዳንድ የጤና ጣቢያዎች በየሰዓቱ ህፃናት ሲሞቱ አይቻሉ። አብዛኞቹም ምግብና ውሃ ፍለጋ ረጅም ርቀት ተጉዞ የመጡ ናቸው። የደከመው አካላቸው የመጨረሻውን ጉዞ ርቀት መጨረስ አልቻለም ብለዋል ማሌክ። የዓለም ጤና ድርጅት እንደሚለው በሶማሊያ ከአስር ህፃናት አንዱ በቀላሉ መከላከል በሚችል በሽታ ሳቢያ ወደ ጤና ጣቢያ ይመጣል። ከሰባት ህፃናት አንዱ ደግሞ እንደ ኩፍኝና ኮሌራ ያሉ ገዳይ የሆኑ በሽታዎችን መከላከል የሚያስችለውን ህይወት አድን ክትባት ሳይወስድ ይቀራል። ኃላፊው እንዳስጠነቀቁት በወቅቱ መፍትሄ ካልተሰጠ ብዙ ህጻናት ከረሃብና ከተመጣጠነ ምግብ እጦት ይልቅ በበሽታ ያልቃሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የድረሱልን ጥሪ ሲያሰማ የነበረና ሰባ አምስት ፍልሰተኞችን ያሳፈረ ጀልባ ከአደጋ ታድገው በሰላም ወደ ውሃ ዳር ማውጣታቸውን የግሪክ የባህር ድንበር ጠባቂዎች አስታውቀዋል። የጠፉ ወይም የተጎዱ ሰዎች ወሬ እንዳልተሰማ የአሶሴትድ ፕሬስ ዘገባ አመልክቷል። ከጀልባው የድረሱልን ጥሪ እንደተሰማ ወዲያውኑ የፍለጋና ነፍስ አድን ስምሪት እንደተካሄደ የባህር ድንበር ጠባቂዎቹ ተናግረዋል ስልሳ ዘጠኝ ወንዶችና ስድስት ሴቶችን ያሳፈረው ጀልባ በአቅራቢያው ወደሚገኝ ወደብ ዛሬ ጠዋት ተጎትቶ መወሰዱን ባለሥልጣናት ተናግረው ነገር ግን የተሳፋሪዎቹ ዜግነት ወይም ከየት ተነስተው ወዴት እየሄዱ እንደነበር መረጃው ለጊዜው የላቸውም በየዓመቱ በሺ የሚቆጠሩ ፍልሰተኞች ከአፍሪካ እስያና መካከለኛው ምስራቅ ጦርነትና ድህነትን ሽሽት በግሪክ አድርገው ወደ አውሮፓ ለመግባት ይሞክራሉ አብዛኞቹ ከጎማ በተሰሩ እና በአየር በሚነፉ ጀልባዎች ከቱርክ ተነስተው ወደ ምስራቅ ግሪክ ደሴቶች ያምራሉ። ሌሎች ደግሞ ተለቅ ባሉ የተሻሉ ጀልባዎች ተሳፍረው ግሪክን አልፈው በቀጥታ ወደ ጣሊያን ያምራሉ። ሁለቱም አማራጮች አደገኞች ናቸው ተብሏል። በዚህ ወር መጀመሪያ ላይ 27 ፍልሰተኞች በግሪክ ውሃ ዳርቻ ሰምጠዋል። በአንደኛው አደጋ 18 ሰዎች ከባህሩ ሰጥመው ለህልፈት ሲዳረጉ በሁለተኛው አደጋ ደግሞ አንድ መቶ ሰዎችን ያሳፈረች ጀልባ ስትሰምጥ ዘጠኝ ሞተው 12 የደረሱበት አልታወቀም። በእስራኤል ወታደሮችና በፍልስጤማውያን መካከል ትናንት ማምሻውን በተፈጠረ ግጭት አንድ ፍልስጤማዊ ሲገደል፣ ሦስቱ ደግሞ ጉዳት ደርሶባቸዋል ሲሉ የፍልስጤም የጤና ባለሥልጣናት አስታውቀዋል። የአይን ምስክሮች እንዳሉት ግጭቱ የተፈጠረው የእስራኤል ወታደሮች ጀኒን በተባለው የተፈናቃዮች ካምፕ ውስጥ ሰዎችን ለመያዝ በመጡበት ወቅት ነው። የእስራኤል ወታደሮች በተኮሱት ጥይት የአንድ ፍልስጤማዊ ወጣት ሕይወቱ አልፏል ሲሉ የፍልስጤም የጤና ባለሥልጣናት ተናግረዋል። ሌሎች ሦስት ወጣቶችም በተተኮሰባቸው ጥይት ቆስለዋል። የእስራኤል ሰራዊት እንደሚለው ወታደሮቹ በአክራሪ ተዋጊነት የሚጠረጥሩትን ግለሰብ ለመያዝ በሞከሩበት ወቅት ነው ግጭቱ የተነሳው። ወደ ወታደሮቹ ፈንጂዎች ተወረወሩ። በተጨማሪም ተኩስ ተከፈተባቸው። ወታደሮቹም የተኩስ መልስ ሰጡ ሲል የሰራዊቱ መግለጫ አስታውቋል። የሰሞኑ ሁከት የተሰማው ባለፈው መጋቢት ጽንፈኛ ተዋጊዎች የሰው ሕይወት የቀጠፉ ጥቃቶችን ከፈጸሙ በኋላ የእስራኤል ኃይሎች በዌስት ባንክ ጥቃት መጀመራቸውን ተከትሎ ነው። በመጨረሻም አድማጮች በሳውዲ አረቢያ እና በዩናይትድ ስቴትስ መካከል በነዳጅ ምክንያት የተነሳውን በሁለቱ ሀገሮች መካከል የነበረውን የቆየ ወዳጅነት እያሻከረ ነው ነው ተብሏል። የሳውዲ ባለሥልጣናት ከነዳጅ ላኪ ሀገሮች ድርጅት ወይም በእንግሊዝኛው ምህጻረ ቃል ኦፔክ ጋር በመሆን የነዳጅ ምርትን በቀን በሁለት ቢሊዮን በርሜል ለመቀነስ በቅርቡ ተስማምተዋል። ሳውዲዎቹ እንደሚሉት ውሳኔው ያስፈለገው የነዳጅ ዋጋን ከማሽቆልቀል ለመገታት ነው። የጉዳዩ ባለሙያዎች እንደሚሉት ደግሞ ውሳኔው በሩሲያ ላይ የተጣለውን ማዕቀብ የሚያዳክም ሲሆን የኃይል ዋስትናንም ይጎዳል። ፕሬዚደንት ባይደን ከወራት በፊት በሳውዲ ጉብኝት አድርገው ከአልጋ ወራሽና ጠቅላይ ሚኒስትር ሞሐመድ ቢን ሳልማን ጋር መገናኘታቸውንና የነዳጅ ዋጋን ለመቀነስ ተጨማሪ እንዲመረት ያደረጉት ጥረት አለመሳካቱን በተመለከተ የዜና አውታሮች በሰፊው እየዘገቡት ይገኛሉ። ተንታኞች በተጨማሪ እንደሚሉት አልጋ ወራሹ ለፕሬዚደንት ባይደን የገቡትን ቃል በልተዋል። እስከ ዓመቱ መጨረሻ የነዳጅ ምርትን በቀን በ750 በርሜል ለመጨመር ቃል ገብተው ነበር። ክብረትና ክብረን ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አርብ ጥቅምት 11 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ቆንጅ ይታየ፣ የወብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ቲያን ዋንግ ናት። የዕለቱ አብይ ርዕስ ደርሶናል። ነገር ግን እየተሰናዳ ነው፣ እንደተጠናቀቀ እናቀርባለን። በመጠኑ ስለ ይዘቱ ላስተዋወቅ የሰሜን ጦርነቱን ጉዳይ የዛሬ አርብ መረጃ ኢትዮጵያ ውስጥ ባለ የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓ ም አንስቶ ለ15 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሠረት የዩናይትድ ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን የዚህ ለአንድ አመት ተኩል የሚቆይ እድል ተጠቃሚ ሚሆን እንደሚችሉ ነው የተገለጠው። ይህ በእንዲህ እንዳለ የሰሜን ኢትዮጵያ ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ ይችላሉ ሲል የዩናይት ስቴትስ የውጭ ጉዳይ ሚኒስትር በውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኩል የተነገረውን ሚኒስትሩ ይህን ያሉበት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር በተነጋገሩበት ወቅት ነው። በሌላ በኩል ግጭቱ በአስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ህብረት ሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ዛሬ እንደሚወያዩ ተገልጧል። የዚህን ሙሉ ዝርዝር ቆየት ብለን እናቀርባለን። አሁን ወደ ለንደን የሚወስድንን ዘገባ ላስከተል። በእንግሊዝ የሚኖሩ የትግራይ ተወላጆች ዳግም ያገረሸውና ተባብሶ የቀጠለው የሰሜን ኢትዮጵያ ጦርነት በአፋጣኝ እንዲቆም ሲሉ ጥሪ አስተላልፈዋል። ለንደን ላይ የተከፈተው የተካሄደው ይህ ሰልፍ ተካፋዮች ዓለም ለዩክሬን የሰጠውን ጆሮ ለትግራይ ይስጥ ሲሉ ጥሪ አቅርበዋል። ዝርዝሩን የለንደኑ ዘጋቢያችን አስተዋይ መለሰ ተከታትሎታል፣ እንደሚከተለው ይቀርባል። ብርሃነ ካሳ ይባላል። ችግር ነው ያለው። ወደ ሁለት ዓመት ሙሉ በከባና የነበር ነው። ስሜ ዳግም አሰፋ ይባላል። እጅግ አስከፊ የሆነ ጦርነት እየተካሄደ እንዳለ ዓለምም ያውቀዋል። ዛሬ በለንደን ፓርላመንት አደባባይ በሰሜኑ የኢትዮጵያ ክፍል እየተባባሰ የመጣውን ጦርነት ተቃውሞ ድምጻቸውን ለእንግሊዝ መንግስት ሊያሰሙ የወጡ ኑሯቸውን በእንግሊዝ ያደረጉ የትግራይ ተወላጆች ድምፅ ነበር። ወደ ሀሊት የለም ምግብ አይገባም ተማሪዎች አይማሩም ሰው እያለቀ ነው ሰው እየተፈናቀለ ነው። የትግራይ ህዝብ ደግሞ የኢትዮጵያ አካል ስለሆነ ያለው ከባ እንዲነሳና ሁለቱም ተፋላሚዎች ወደ ሰላም ድርድር እንዲመጡ፣ ሰላም ድርድር ደግሞ ጀኑን የሆነ ሰላም ድርድር ተደርጎ በኢትዮጵያ ያለው ችግር ተፈጥቶ ሰው እንደ ልማዱ ወደ ነበረበት እንዲሄድ ደረግ የተሻለ ኢንተርናሽናል ኮሚኒቲ ደግሞ አግዘው ጦርነቱ አቁመው ህዝቡ እንደ የተረጋጋ ኑሮ እንዲኖር ሳፖርት ማድረግ አለባቸው። ይህ ጦርነት ሁሉንም የእድሜ ክልሎች በአስከፊ ሁኔታ እየቀጠፈ በመሆኑ ይህ ጦርነት በአፋጣኝ እንዲቆምና ሁለቱ ተፋላሚ ወገኖች ተኩስ አቁመው ወደ ሰላም እንዲመጡ ለእንግሊዝ መንግስት ድምፃችንን በማሰማት ይህ ጦርነት የሚቆምበትን መንገድ ለመፈለግና ድምፅ ለመሆን እዚህ ተገኝቻለሁ። እውነት ለመናገር የኢትዮጵያ መንግስት አልፎም ተርፎ የዓለም ማህበረሰብ ይህንን ጉዳይ በአፋጣኝ ተገንዝበው ማቆም አለባቸው። ኤርትራ በአፋጣኝ ጦሯን ታስወጣና ዩናይትድ አረብ ኤምሬትስ እና ኢራን ለኢትዮጵያ መንግስት የሚያደርጉትን ድጋፍ ያቋርጡ የሚሉ መፈክሮችም በዛሬው የለንደኑ ሰልፍ ላይ ተሰምተዋል። የሰላማዊ ሰልፉ አስተባባሪ አቶ አለሙ አብርሃ ከአሜሪካ ድምፅ ጋር ባደረጉት ቆይታ ጥያቄያችን እንደ ሌላው የዓለም ህዝብ በእኩል ዓይን እንታይ የሚል ነው ብለዋል። ዩክሬንና የትግራይ ያለው ሁኔታ የትግራይ እጥፍ እጅ ይበልጥ፣ ዓለም ግን መሰረታዊ የሆነ እርምጃ መውሰድ አልቻለችም። አድላዊ የሆነ አካሄድ ነው ያለው በዓለም ማህበረሰብ። ስለዚህ ዩክሬን ላይ የምታደርጉት ድጋፍ የምታደርጉት እይታ ለትግራይ ህዝብም እይታ አድርጉም። ሰልፈኞቹ በትግራይ ክልል ውስጥ ያሉት ኢትዮጵያውያን እንደ ኢትዮጵያዊ የሚገባቸውን ነገር አላገኙም። በዚህም ሳቢያ በቀላሉ ሊድኑ በሚችሉ በሽታዎች እያለቁ ነው። በምግብ እጦትም ከፍተኛ የሚባል ስቃይ ደርሶባቸዋል። የእንግሊዝ መንግስትም ዝምታውን ሰብሮ የዜጎች ሰብአዊ መብት እንዲከበር የበኩሉን ሊወጣ ይገባዋል ብለዋል። መንግስት ከትላንት በስቲያ ባወጣው መግለጫ ጦሩ የተወሰኑ የትግራይ ከተሞችን ያለምንም ጦርነት መቆጣጠሩንና በተቆጣጠራቸው አካባቢዎች የእርዳታ አቅርቦቱን በተሳካ መልኩ ለመከወን የጠቅላይ ሚኒስቴር ጽፈት ቤትን ጨምሮ ከተለያዩ ቢሮዎች የተውጣጡ ኮሚቴዎች እንዳዋቀረ ማስታወቁ አይዘነጋም። በሌላ በኩል በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት የኢትዮጵያ መንግስት ገልጿል። የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 ዓ ም በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቆናል ሲሉ በትዊታቸው አመልክተው መንግስት ለሰላም ንግግሩ ዝግጁ እንደሆነ መግለጻቸው ይታወሳል። ለአሜሪካ ድምፅ አስተዋይ መንደሰ ከለንደን። አስተዋይን ለዘገባው አመሰግናለሁ። አድማጮች ቀደም ብዬ አስተዋወቅኳችሁ፣ የዛሬውን የዕለቱን አቢይ ርዕስ ወደ ምናሰማበት ነው የምናልፈው። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትላንት ጥቅምት 10 2015 አንስቶ ለአስራ ስምንት ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይት ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት ዩናይት ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን ለዚህ ለአንድ አመት ተኩል የሚቆይ እድል ተጠቃሚ መሆን እንደሚችሉ ተገልጧል። ይህ በእንዲህ እንዳለ የሰሜን ኢትዮጵያ ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ መቻላቸው ጉዳይ አሳስቦኛል ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገልጠዋል ሚኒስትሩ ይህን ያሉት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ከተነጋገሩ በተነጋገሩበት ወቅት ነው ዛሬ በሌላ በኩል በግጭቱ አስቸኳይ እንዲቆም የሚደረገው አለም አቀፍ ጫና የቀጠለ ሲሆን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ዛሬ እንደሚወያዩ ተጠብቋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጦርነቱ በቅርቡ ያበቃል ሲሉ ትናንት በነበረ አንድ ዝግጅት ላይ ተናግረዋል። መንገዱን ግን አላብራሩም። ኬኔዲ አባተ ሙሉ ዘገባውን ይዟል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ኢትዮጵያን ለሚቀጥሉት አስራ ስምንት ወራት ጊዜያዊ የከለላ ፈቃድ ዝርዝር ውስጥ ያስገባት መሆኑን አስታውቋል። ሚኒስትሩ አሌሃንድሮ ማዮርካስ የሰጡትን ቃል ጠቅሶ መግለጫውን ያወጣው የመስሪያ ቤቱ የሕዝብ ጉዳዮች ቢሮ ኢትዮጵያ ውስጥ እየተካሄደ ያለው የጦር ግጭትና ሀገሪቱ በጊዜያዊነት ልትገባበት የምትችለውን እጅግ አሳሳቢ ሁኔታ ዩናይትድ ስቴትስ ትገነዘባለች ማለታቸውን አመልክቷል። በመሆኑም ዩናይትድ ስቴትስ ውስጥ ያሉና ከግጭቱ ጋር በተያያዙና የምግብ እጥረትን፣ ጎርፍን፣ ድርቅን፣ መፈናቀልን በሚያስከትሉ ምክንያቶች ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን የሀገራቸው ሁኔታ እስኪረጋጋ መቆየትና መስራት እንዲችሉ እየተፈቀደ መሆኑን ሚኒስትሩ ማስታወቃቸውን መስሪያ ቤታቸው ገልጿል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አንቶኒ ብሊንከን የሰሜን ኢትዮጵያውን ጦርነት በማስመልከት ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ትናንት ጥቅምት 10 2015 ዓ ም ባደረጉት ውይይት ጦርነቱ ተባብሶ መቀጠልና ሊፈጸሙ የሚችሉ ያሏቸው የጅምላ የጭካኔ ድርጊቶች ስጋት እንዳሳሰባቸው ገልጸዋል ሲል መስሪያ ቤታቸው ውይይቱን አጣቅሶ ባወጣው አጭር መግለጫ አስታውቋል። ይህ በእንዲህ እንዳለ የኢትዮጵያ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ሰሞኑን በትዊተር ገጻቸው ባስተላለፉት መልእክት አንዳንዶች ተባብሷል እያሉ ቀለም ከሚቀቡት በተቃራኒ አሁን በኢትዮጵያ ያለው ግጭት እያበቃ ነው ብለዋል የሰላም ንግግሩን ለማደናቀፍና በሚወሰደው የመከላከል እርምጃ ላይ የዎችን በማሰራጨት ላይ መሆናቸውን አሳዝኖናል ሲሉም ቅሬታቸውን አሰምተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ከጉተሬሽ ጋር በነበራቸው ውይይት ጦርነቱ በአስቸኳይ እንዲቆም፣ ያልተቋረጠ የሰብአዊ አገልግሎት አቅርቦት እንዲቀጥል፣ በአፍሪካ ህብረት መሪነት በሚቀጥለው ሳምንት በሚደረገው ውይይት በቅን ልቦና መሳተፍ እንደሚያስፈልግና ኤርትራ ሰራዊቷን ከሰሜን ኢትዮጵያ እንድታስወጣ አስምረውበታል ይመታል ብሏል ሚኒስቴሩ በመግለጫው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ደግሞ ከሀገሪቱ የአፍሪካ ቀንድ ልዩ ልዑክ ማይክ አምር በተጨማሪ የውጭ ጉዳይ ሚኒስትሩን ብሊንከንን ጨምሮ በተመድ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድና ሌሎችም ባለስልጣናት የሰሜን ኢትዮጵያው ግጭት እንዲቆምና የሰላም ንግግር እንዲጀመር ግፊት ሲያደርጉ መቆየታቸውን ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤትና የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ እንደሚወያዩም የጠቆሙት ፕራይስ ይህም የዩናይትድ ስቴትስ ባለስልጣናትና ዲፕሎማቶች ጥረት ውጤት መሆኑን ነው የተናገሩት። በነዛ ጥረቶች መሰረት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አርብ እለት በሰሜን ኢትዮጵያ ስላለው ሁኔታ ለመወያየት ቀጠሮ ይዘዋል። እነዚህ ስብሰባዎች የዓለም አቀፉ ማህበረሰብ በሰሜን ኢትዮጵያ ስላለው ሁኔታ ያለውን ከፍተኛ ስጋት እንዲሁም ጦርነቱን በአስቸኳይ ማቆም፣ የሰብአዊ አገልግሎት አቅርቦትን፣ በአፍሪካ ህብረት የሚመራውን ውይይትና የኤርትራን ከኢትዮጵያ መውጣት አስፈላጊነት ያሳያሉ። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በሰሜን ኢትዮጵያው ጦርነት ጉዳይ ላይ ዛሬ የሚወያየው በህብረቱ መሪነት በደቡብ አፍሪካ የሚካሄደው የሰላም ውይይት በሚቀጥለው ሰኞ ጥቅምት 14 እንደሚጀምር በሚጠበቅበት ወቅት ነው። አጃንስ ፍራንስ ፕሬስ እንደዘገበው 15 አባላት ያሉት ምክር ቤቱ በሚያደርገው ውይይት ላይ የኢትዮጵያ መንግስትና ህወሀት የሚያደርጉትን የሰላም ንግግር የሚመሩት የቀድሞው የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ገለጻ ያደርጋሉ የሰሜን ኢትዮጵያ ጦርነት እንዲያበቃ ዓለም አቀፉ ማህበረሰብ የሚያደርገው ግፊት አሁንም ተጠናክሮ የቀጠለ ሲሆን በዛሬው ዕለት ከአፍሪካ ህብረት የሰላምና ጸጥታ ምክር ቤት በተጨማሪ የመንግስታቱ ድርጅት የጸጥታው ምክር ቤትም በኢትዮጵያ ጉዳይ ላይ በዝግ እንደሚወያይ ገልጿል። ኢትዮጵያ በተጋበዘችበት በዚህ ውይይት ላይም የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴ ጉኖባሳንጆና የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ተወካይ ለምክር ቤቱ ማብራሪያ እንደሚሰጡም ነው ያመለከተው ጦርነቱ ዳገ ማግም ካገረሸ በኋላ የጸጥታው ምክር ቤት መስከረም 18 ካደረገው ኢ መደበኛ ውይይት በኋላ የዛሬው ለሁለተኛ ጊዜ የሚደረግ ውይይት ሲሆን ስብሰባው በምክር ቤቱ ሶስት የአፍሪካ ተወካይ ሀገራት የተጠራ መሆኑን ምክር ቤቱ በድረገጹ አመልክቷል። እነዚሁ የምክር ቤቱ የአፍሪካ ተወካይ ሀገራት ጋቦን፣ ጋና ና ኬንያ ስብሰባውን የጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ማህመድ ጥቅምት አምስት 2015 ዓ ም ባወጡት መግለጫ ተጠናክሮ የቀጠለው ጦርነት እንዳሳሰባቸው ገልጸው ያለምንም ቅድመ ሁኔታ አስቸኳይ የተኩስ አቁም ስምምነት እንዲደረግ መጠየቃቸውን ተከትሎ ነው ብሏል። የተመድ የጸጥታው ምክር ቤት ከጦርነቱ ጋር በተያያዘ በተለይ በኢትዮጵያ መንግስት ላይ ጫናዎች እየበረቱ ባሉበት በዚህ ወቅት በአዲስ አበባ ላሉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ የሰጡት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የኢትዮጵያ መከላከያ ሰራዊት በትግራይ ክልል ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ አውሮ አውሮፕላን ማረፊያዎችንና ሌሎች የፌዴራል ተቋማትን ደህንነት ለመጠበቅ ቅድሚያ በመስጠት እርምጃ እየወሰደ ነው ማለታቸውን ሚኒስቴር መስሪያ ቤታቸው አመልክቷል። የውጭ ጉዳይ ሚኒስቴር በፌስቡክ ገጹ እንዳስታወቀው በትግራይ ክልል መከላከያ ሰራዊቱ በተቆጣጠራቸው አካባቢዎች ለሚኖሩ ህዝቦች ሰብዓዊ ድጋፍ ለማድረግ መንግስት ያለውን ቁርጠኝነትና ዝግጁነትም አቶ ደመቀ በማብራሪያቸው ገልጸዋል። አክለውም ኢትዮጵያ ሉዓላዊነቷን ለማስጠበቅና የግዛት አንድነቷን ለማረጋገጥ በምትወስደው እርምጃ ላይ የሚደረግ ማንኛውንም አይነት ጫና አትቀበልም፣ ማለታቸውን ይዚያ ዘግበዋል። በተያያዘ በቡራዩ ከተማ የተገነባ የልዩ ተሰጥኦ ትምህርት ቤት ምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ትናንት ባደረጉት ንግግር በሰሜን ኢትዮጵያ ያለው ነገር ይቋጫል ብለዋል። በሰሜን ኢትዮጵያ ያለው ነገር ይቋጫል፣ ሰላም ይሆናል፣ ኢትዮጵያ ሰላም ትሆናለች። እንዲሁ እንደተዋጋን አንቀጥልም። በሰላም በልማት የትግራይ ወንድሞቻችን ደግሞ ለማልማት በጋራ የምንቆሙበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። ይሁን እንጂ ጦርነቱ መቋጫ ስለሚያገኝበት መንገድ ጠቅላይ ሚኒስትር አብይ በንግግራቸው አላብራሩም። ምንም እንኳን ባለም አቀፉ ማህበረሰብ ለሚቀርቡ የተኩስ አቁም ጥሪዎች የኢትዮጵያ መንግስት ቀጥተኛ ምላሽ ባይሰጥም የኢትዮጵያን ሉዓላዊነትና የግዛት አንድነት ለማስከበር ለሰብአዊ አቅርቦቶችም ምቹ ሁኔታን ለመፍጠር እየወሰድኩት ነው ያለውን እርምጃ እንደሚቀጥል መግለጹ አይዘነጋም። የተኩስ አቁም ጥሪዎችን እንደሚቀበል የገለጸው ህወሓት በበኩሉ ግጭቱን ለማቆም እና ሰብአዊ እርዳታ ወደ ትግራይ ክልል እንዲገባ ለማድረግ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ሊያደርግ ይገባል ሲል በተደጋጋሚ መጠየቁ ይታወቃል። የተለያዩ ዓለም አቀፍ አካላትም የሰብአዊ እርዳታ ወደ ክልሉ እንዲገባ በመጠየቅ ሰሞኑን በሰጧቸው መግለጫዎች፣ ይህ ካልሆነ አስቀድሞም በከፍተኛ የምግብ እጥረት ችግር ላይ የሚገኝ ያሉት የክልሉ ሕዝብ ለከፋ ረሃብ ሊጋለጥ ይችላል ሲሉ ማስጠንቀቃቸው አይዘነጋም። ህወሓት ከሰሞኑ ባወጣው መግለጫ በትግራይ ክልል እየተካሄደ ያለው ጦርነት በክልሉ ያለውን ሰብአዊ ቀውስ ይበልጥ ያባብሳል ሲል የኢትዮጵያ መንግስት በበኩሉ መከላከያ ሰራዊቱ የሚወስደው እርምጃ አንዱ ተልዕኮ በክልሉ ያለውን ሰብአዊ ቀውስ መከላከል እንደሆነና በተቆጣጠራቸው የክልሉ አካባቢዎችም ሰብአዊ እርዳታ በማቅረብ ሂደት ላይ መሆኑን አመልክቷል። ለአሜሪካ ድምጽ ኬኔዳ አባተ፣ አዲስ አበባ። የሰሜን ኢትዮጵያን ጦርነት ጉዳይና ሌሎች ተያያዥ ርዕሶች ላይ ያተኮረ የዛሬ መረጃ የዕለቱ አብይ ርዕስ ነበር የተከታተላችሁት። አድማጮች አሁን ወደ ተቀሩት የመጽሔቱ ዘገባዎች እንሻገራለን። የዩናይት ስቴትስ የሀገር ውስጥ ደህንነት መስሪያ ቤት፣ ምናልባት ይሄ ጉዳይ ለሚመለከታቸው አንዳንድ አድማጮች በአጭሩ ከዘገባው በፊት አስቀድሜ አገልጣለሁ በግጭት በሰብአዊ ቀውስ በምግብ እጥረት በጎርፍ በድርቅ እንዲሁም በመፈናቀል ሳቢያ ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን በሀገራቸው ያለው ሁኔታ እስከሚሻሻል በአሜሪካ መቆየትና መስራት ይችላሉ ነው የሚለው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት መግለጫ ለሚመለከታቸው መረጃው አስፈላጊ ይሆናል በሚል ነው አሁን በቀጥታ ወደ ዘገባው መግቢያ ሄዳለሁ በተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ጽፈት ቤት ኦቻ ከ20 ሚሊዮን በላይ ዜጎች ለድርቅ መጋለጣቸውን ጠቅሷል። በኢትዮጵያ የተከሰተው ድርቅ ተከትሎ ለድርቁ የተጋለጡ ዜጎችን ለመደገፍ ከሚያስፈልገው ከሶስት ቢሊዮን በላይ ዶላር እስካሁን የተገኘው 39 በመቶ ብቻ መሆኑንም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ገልጠዋል። በአገሪቱ የተከሰተው ድርቅ ለአምስተኛ የምርት ወቅት ሊቀጥል እንደሚችልም አሳስበዋል። ድርቁ ከተከሰተባቸው ክልሎች አንዱ የደቡብ ክልል መጠነኛ ዝናብ መኖሩን ገልጦ አሁንም ግን እጥረት ያለባቸው ዞኖች መኖራቸውን ነው ያመለከተው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ዩኤን ኦቻ እንዳለው በኢትዮጵያ ከ20 ሚሊዮን በላይ ዜጎች የአስቸኳይ ጊዜ ድጋፍ ያስፈልጋቸዋል። እንደ አውሮፓውያን አቆጣጠር ለ2022 ዓ.ም የወጣውን የኢትዮጵያ የአስቸኳይ ጊዜ ምላሽ እቅድ የጠቀሰው ጽህፈት ቤቱ በድርቅ በግጭትና በሌሎች ምክንያቶች ድጋፍ የሚያስፈልጋቸውን የ20 ሚሊዮን ሰዎች ፍላጎት ለማሟላት የ3.9 ቢሊዮን ዶላር እንደሚያስፈልግ ጠቁመዋል። እስካሁን የተገኘው ግን 39 በመቶ ወይም ከ15 ቢሊዮን ዶላር እምብዛም ያልበለጠ መሆኑን በሪፖርቱ አመላክቷል። በኢትዮጵያ ላለፉት ጥቂት ዓመታት የቀጠለው ድርቅ ከተከሰተባቸው ክልሎች አንዱ በሆነው የደቡብ ክልል አንድ ሚሊዮን ዜጎች ለጉዳት ተጋልጧል ብሏል። ዩኤን ኦቻ በሪፖርቱ በደቡብ በሚሊዮኖች የሚቆጠሩ ዜጎች መጋለጣቸውን የክልሉ መንግሥት በተደጋጋሚ ጊዜ ማስታወቁ ይታወሳል። የክልሉ የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ዛሬ ለቪኦኤ በስልክ በሰጡት ማብራሪያ በክልሉ መጠነኛ ዝናብ መጣሉን ተናግሯል። የተከሰተው ድርቅ ወደ ረሃብ እንዳይቀየር በርካታ የተቀናጀ ስራ በመንግስትም መንግስታዊ ባለሆኑ አካላትም በአጋር አካላትን ጭምር ርብርብ ተደርጎ አሁን ያለበት ደረጃ ጥሎ ነው ብሎ መውሰድ ይቻላል። ከዚያም ባለፈ የክልሉ መንግስትን የፌደራል መንግስትን ጋር በመተባበር በተለይ የክልሉ መንግስት ፈጥነው የሚደርሱ የሰብል ዘሮችን የአትክልት የስራስር ተብሎችን በብላሸባቸው አርሶአደሮች በማቅረብ ፈጥነው የማካካሻ ዘር እንዲሰሩ በማድረግ የማድረግ ስራ ተሰርቷል። በዚህ ጥሩ ውጤት ተገኝተዋል። በተለይ አሁን ጎፋ አካባቢ በአንዳንዶቹ ታችኛው ዞኖች ጥሩ ውጤት የተገኘበት ነው እና አጠቃላይ አሁን ያለው አዝማሚያ መሻሻል እየታየበት ነው። ዝናቡም በሁሉም የክልሉ አካባቢዎች ማለት በሚባል ደረጃ እስከ ጥቅምት አስር እስካሁንም ዝናብ መጠኑ ቢለያይም የተሻለ የዝናብ ስርጭት አለ። ኃላፊው አሁንም በአንዳንድ ዞኖች የድርቅ ስጋት መኖሩንም ገልጿል። ቀላል በማይባሉ አንዳንድ ወረዳዎች ለምሳሌ ኮንሶ፣ ደቡብ ኦሞ አንዳንድ ወረዳዎች ላይ አሌ ልዩ ወረዳ እንደዚሁ የድርቅ ሁኔታ ስቲል ችግር ያለባቸው አሉ። እነዚህ ደግሞ ድርቁ ወደ ሌላ ያለፋ ችግር እንዳይሄድ መንግስትን መንግስታዊ ያልሆኑ አካላትም ዓለም አቀፍ ድርጅቶቹም ድጋፍ እያደረጉ ያለበት ተጨባጭ ሁኔታ አለ። በተመሳሳይ ኑሯቸው በእንስሳት ላይ የተመሰረተው ሶስት ነጥብ አምስት ሚሊዮን የሶማሌ ክልል ሶስት ነጥብ አራት የኦሮሚያ ክልልና አስራ አምስት ሺህ ደቡባዊ ምዕራብ አካባቢ የሚገኙ አርብቶና ከፊል አርብቶ አደሮች ለምግብ ዋስትና ችግር መጋለጣቸውን ዩኖዎች አስታውቋል። የሰብአዊ ድጋፍ ሁኔታው የከፋ መሆኑን የሚገልጠው ሪፖርቱ በ2022 የመጀመሪያ ሩብ ዓመትም ለከፍተኛ የምግብ ችግር ተጋልጠው ነበር በማለትም አስታውቋል። በአንጻሩ ደግሞ የደቡብ ክልል የግብርና ቢሮ ኃላፊ አቶ ኡስማን ስሩር በክልሉ እየጣል ነው ያሉት ዝናብ የሚቀጥል ከሆነም የተሻለ ምርት እንደሚገኝና ክልሉ ይወጣል ስሉ ተናግሯል። የደቡብ ክልል አብዛኛው የሚያበቅለው በልግ ነው፣ ከሀምሳ ፐርሰንት በላይ በሚባል ደረጃ። ስለዚህ በልግ አብቃይ አካባቢዎቹ ላይ ይሄ ዝናብ እጥረት በማጋጠሙ ምክንያት ያልዘሩ ስለነበሩ እነሱን መካቶ አሁን በመኸር አንድ ነጥብ ሁለት ሚሊዮን ሄክታር በላይ በመዝራት ከዘጠና ስድስት ሚሊዮን ኩንታል በላይ ምርት ይጠበቅ ነበር ግብ ተቀምጦ ነበር። አሁን ወደ መጨረሻው አጠቃላይ ተሄደው ወደ አንድ ሚሊዮን አካባቢ በዘር ተሸፍኗል። ከሰማንያ ስድስት ሚሊዮን ኩንታል በላይ ምርት ይጠበቃል። ዝናቡ ግን የሚቀጥል ከሆነ አብዛኛው ዝናብ ባለባቸው አካባቢዎች ያለው የመኸር ሰብል ከሆነ እጅግ ተስፋ ሰጪ አመርቂ የሚያነሳሳ ነው። በደቡብ ክልል በድርቅ በተፈጥሮና በሰው ሰራሽ አደጋዎች ምክንያት 3.2 ሚሊዮን ዜጎች የአስቸኳይ ጊዜ የምግብ ድጋፍ እንደሚያስፈልጋቸው የክልሉ የአደጋ ስጋት ሥራ አመራር ምክር ቤት ማስታወቁ ይታወሳል። በድርቁ ምክንያት በአገሪቱ 2.1 ሚሊዮን እንስሳት ሞተዋል። 22 ሚሊዮን ደግሞ አደጋ ተጋርጦባቸዋል አሊያም ደክመዋል ስሉ ማስታውቋል ኦቻም። በዚህም የተነሳ አገሪቱ ከ40 ቢሊዮን በላይ ብር ማጣቷም ይታወቃል። በሌላ በኩል በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በተፈጥሮና በሰው ሰራሽ ችግሮች የተፈናቀሉ ዜጎችን ለማቋቋም የሚውል የገንዘብ ድጋፍ ዛሬ ለክልሉ መንግስት ተበርክቷል። የከተማና የመሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ናቸው የ320 ሚሊዮን ብር ድጋፍ ለክልሉ ርዕሰ መስተዳድር ለአቶ ርስቱ ይርዳው ዛሬ አስረከቡት። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ዮናታን ዘብድዮስን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ በአንድ ወቅታዊ ጉዳይ ላይ ያተኮረ ጋዜጣዊ መግለጫ ነው የምንመለከተው። የአስራ ሁለተኛ ክፍል ብሔራዊ ፈተና በዩኒቨርሲቲዎች ቅጥር ግቢ መሰጠቱ የፈተና ስርቆትንና ኩረጃን ለመከላከል የሚያስችል ትምህርትና ልምድ አግኝቼበታለሁ ሲል ትምህርት ሚኒስቴር ገለጠ። አመለወርቅ ሕዝቅኤል የተቋሙ ኮሚኒኬሽንና የህዝብ ግንኙነት ስራ አስፈጻሚ ናቸው። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በፈተናው ሂደት ከታዩት ጥንካሬዎችና ክፍተቶች ትልቅ ትምህርትና ልምድ አግኝተናል ነው ያሉት። የአሜሪካ ድምፅ ያነጋገራቸው አንዳንድ ወላጆችና ተማሪዎችም ፈተናው በዩኒቨርሲቲዎች በመሰጠቱ ደስተኞች ነን ብለዋል። ገብረ ሚካኤል ገብረ መድህን ነው ያቀናበረው። ከመስከረም 30 ቀን 2015 ጀምሮ በሁለት ዙር በዩኒቨርሲቲዎች ቅጥር ግቢ ሲሰጥ የሰነበተው የ12ኛ ክፍል ፈተና በዛሬ ሁለት መጠናቀቁን የሚኒስቴር መስሪያ ቤቱ የኮሚኒኬሽን እና የሕዝብ ግንኙነት ስራ አስፈጻሚ አመለወርቅ ህዝቄል ገልጿል። ለመጀመሪያ ጊዜ በዩኒቨርሲቲዎች የተሰጠው የ2014 የ12ኛ ክፍል ፈተና በሁለት ዙር ነው የተሰጠው እንደምታስታውሰው በሁለት ዙር የመጀመሪያ የማህበራዊ ሳይንስ ተማሪዎች ወደ 586 ሺህ ተማሪዎች የተሳተፉበት ነው። ቀጥሎ በተፈጥሮ ሳይንስ ተማሪዎች ናቸው የገቡት። በሁለተኛው ዙር ወደ 354 ሺህ በላይ ተማሪዎች በተፈጥሮ ሳይንስ ተማሪዎች ገብተዋል። ሁለቱም ዙር አሁን በምናወራበት በዚህ ሰዓት ተጠናቋል። በአብዛኛው በስኬት ነው የተጠናቀቀው። የፈተና ስርዓቱን ደህንነት ለመጠበቅ ሲባል ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጥር ግቢ ከተሰጠው የፈተና ሂደት ስርቆትንና ኩረጃን ለመከላከል የሚያስችል ልምድ እንደተገኘበትም አመለወርቅ እዝቅል ተናግረዋል። በዚህ ሂደት ውስጥ ያየናቸው ብዙ ጠንካራን፣ ወደፊት ደግሞ ጠንክረን መስራት አለብን ብለን የያዝናቸውም ብዙ ጉዳዮች አሉ። ቀላል አይደለም። ከ900 ሺህ ተማሪ በላይ አንቀሳቅሶ በዩኒቨርሲቲዎች ውስጥ ፈትኖ በዚህ ደረጃ ስኬታማ መሆን ቀላል አይደለም። አሁን ይሄ የመጀመሪያው ዙር ነው። ከመጀመሪያው ዙር የወሰድናቸው ትምህርቶች አሉ፣ የወሰድናቸው ልምዶች አሉ፣ ያየናቸው ክፍተቶች አሉ። ሁለተኛ ደግሞ በቀጣይ መስራት ያለብን ላይ የወሰድናቸው ትልልቅ ትምህርቶች አሉና እነዛን ያለፍንበት ሂደት ብዙ ነገሮች እንድናውቅ እድል የሰጠን ነበር ብለን እናስባለን። በተጨማሪም ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ለጠንካራ ተማሪዎች ጥሩ እድል ፈጥረዋል ብለዋል። በትክክል የተማረ በጥረቴ ይሻገራለሁ ብሎ ሲዘጋጅ ለቆየ ተማሪ ይሄ ትልቅ እድል ነው። ያንን እድል ተጠቅሞበታል። አብዛኞቹ በጣም ደስተኛ እንደሆኑ እያየን ያለ ነው። ምክንያቱም ፈተና ሲሰረግ ሁሉም ተጠቃሚ ነው ማለት አይደለም። ድሮም ቢሆን ማለት ነው አካሄዱ ተገቢ ያለመሆኑ ብቻ ሳይሆን የሚሰሩ ተማሪዎች ላይ ደግሞ ድርብ ጫና የመፍጠር እድል ነበረው። ፈተና ሲሰረቅ ሲኮራረጅ፣ ያጠና ተማሪ እኮ ተረጋግቶ ፈተናውን መስራት እስከማይችል ድረስ በሚኮርጁ ተማሪዎች ይረበሽ ነበር። ከዚህ በፊት በነበረው ሂደት ያጠናውን በትክክል መስራት እንዳይችል ይደረግ ነበር እና ያ ሁሉ ነው የቀረለት። በሐዋሳ ከተማ የአሜሪካ ድምፅ ዘጋቢ ዮናታን ዘብዲዮስ ያነጋገራቸው የተፈታኝ ተማሪዎች አባት አቶ ላቀው ደስታ በመንግስቱ ውሳኔ መደሰታቸውን ተናግረዋል። ፕሮፌሰር ብርሃኑ ነቃ ለዘላለም ይኑር እያልኩት ይሄ ኩረጃ የሚባል ቆሻሻ ነገር ከሀገራችን ከኢትዮጵያ እንዲጠፋ፣ አገር አገር እንድትሆን አገር አገር እንድትሆን ኩረጃ የሚባል መጥፎ ሌብነት እንዲጠፋ ምኞቴ ነው። ተፈታኝ ተማሪዎችን ፈተናው በዩኒቨርሲቲዎች በመሰጠቱ ደስተኞች ነን ብለዋል። በጣም ደስ የሚል ጊዜን ያሳለፍ ነው። ከዚህ በኋላ ያለውን ነገር ኩረጃ የተባለ ነገር እንዲጠፋ ሁላችንም አሁን የራሳችንን ፈተና ነው የሰራ ነው እና ኩረጃ የሚባል ነገር ከዚህ በኋላ እንደማይኖር ተደርጓል። ብርሃኑ ነጋን ደግሞ በጣም ላመሰግነው ፈልጋለሁ። በጣም መንግስት ያቀናጀውን ሂደቱ በጣም አሪፍ ነው። እንደዚሁ ቢቀጥል አሪፍ ነበረ። ምንም ኮረጃ ሳይኖር እርስ በርሳችን ችለን ራሳችን ይችለን በቃ ፈተና በጥሩ ሁኔታ ናቃቂ ነናን። እግዚአብሔር ይመስገን። ፈተናም አሪፍ ነው። ወደፊት እንደዚህ ቢቀጥል አሪፍ ነበረ። ዘንድሮ ለፈተና የተቀመጡት ተማሪዎች ብዛት 976 ሲሆን በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት ትግራይን ሳይጨምር 56000 ተማሪዎች ለፈተና እንዳልተቀመጡ ትምህርት ሚኒስቴር መግለጹ ይታወሳል። በፈተናው ሂደት ካጋጠሙት ችግሮች መካከልም በሐዋሳ ዩኒቨርሲቲ ያጋጠመው የድልድይ መደርመስ ይጠቀሳል። በዚህ ድንገተኛ አደጋ የአንድ ተማሪ ሕይወት ሲያልፍ 415 ተማሪዎች ከከባድ እስከ ቀላል ጉዳት እንደደረሰባቸው ታውቋል። በመጀመሪያው ዙር ፈተናም ከአራት ዩኒቨርሲቲዎች 12000 ተማሪዎች ፈተናውን ጥለው መውጣታቸው ይታወሳል። ከዚሁ ጋር በተያያዘ በደብረ ታቦር ዩኒቨርሲቲ በተፈጠረው ሁኔታ የአንድ ተማሪ ሕይወት ማለፉን የትምህርት ሚኒስቴር መግለጹም ይታወሳል። ትምህርት ሚኒስቴር ፈተናውን ለማስፈጸም ወደ 130 የመፈተኛ ማዕከላት ከሺህ በላይ የሰው ኃይል አሰማርተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ። ገብረ ሚካኤል፣ አድማጮች አሁን ወደ ዓለም አቀፍ ዘገባዎች ነው የምንሻገረው። ሆኖም ማላዊ ላይ በቅርቡ የተከሰተ ኢትዮጵያውያንን የተመለከተ ድርጊት ነው የማላዊ ፖሊስ በሰሜን ማላዊ ምዚምባ ወረዳ በሚገኝ ደን ውስጥ በጅምላ ተቀብረው የተገኙ ናቸው የተባሉ ኢትዮጵያውያን ሀያ አምስት ወንዶች ናቸው። የውጭ ሀገር ዜጎች አሟሟት እያጣራሁ ነው ይላል ፖሊስ። እንደ ገለጠው የመንደሩ ነዋሪዎች የጅምላ መቃብሩን ያገኙት በጫካ ውስጥ የዱር ነፍሳትን በማደል ላይ ባሉበት ወቅት መሆኑም ተመልክቷል። ላሚክ ማሲና ከብላንታየር ማላዊ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በሟቾቹ ላይ የተደረገው ቅድመ ምርመራ ሁሉም ኢትዮጵያውያን መሆናቸውን እንደሚያሳይ ተገልጿል። ፒተር ካላያ የማላዊ ፖሊስ አገልግሎት ቃል አቀባይ ይህን ሲያስረዱ የእነዚህን ሰዎች ስምና ዜግነት የሚያመለክቱ ሁለት ጊዜያዊ የጉዞ ሰነዶችን አግኝተናል። በተጨማሪም ኢትዮጵያ የሚል የሀገር ስም የተጻፈባቸው የስልክ ሲም ካርዶችን አግኝተናል። ስለዚህ ብዙ ጊዜ የምንይዛቸው ህገወጥ ፍልሰተኞች አብዛኞቹ ኢትዮጵያውያን መሆናቸውን አስቀድመን ማወቃችን ሁሉም ኢትዮጵያውያን ናቸው ከሚል መደምደሚያ እንድንደርስ መነሻ ሆኖናል። ካላያ እንዳሉት አንድ ወር የሆነውን የጅምላ መቃብር ያገኙት በምታንጋታንጋ ደን ውስጥ የዱር ነፍሳትን ሲያድኑ የነበሩ የመንደሩ ሰዎች ናቸው። ለሰዎቹ ሞት ምክንያት ምን እንደሆነ ለመመርመር የሕክምና ባለሙያዎች የአስክሬን ምርመራ እያደረጉ መሆኑንም ካላያ ለቪኦኤ ተናግረዋል። የሟቾቹ አስክሬን እንደገና የሚቀበርበትን ስፍራ ለመወሰን ዝግጅቶች እየተደረጉ መሆኑንም ቃል አቀባዩ አመልክተዋል። አሁን በቅድሚያ መከተል ያለብን የአሰራር መርሆች ስላሉ ሁኔታዎችን እያቀናጀን ነው። እነዚህ የውጭ ተወላጆች ናቸው ያሉትን የአሰራር መመሪያዎች መከተል አለብን፣ ምክንያቱም አስከሬኖቹ በመፈራረስ ላይ ናቸው። ለማንኛውም ሁሉም ነገር ካለቀ በኋላ ማድረግ የምንችለውን እናያለን። ፖሊስ ትናንት አሙስ በጫካ ውስጥ ሌላ የቀብር ቦታ ማግኘቱን አስታውቋል። በዚህ ቦታ አራት አስክሬኖች ተገኝተዋል። በዚህኛው መቃብር ውስጥ የተገኙት አስክሬኖች ዜግነታቸው አለመታወቁ ተገልጿዋል። ማላዊ ለውጭ ዜጎች በተለይም በማላዊ በኩል አድርገው ወደ ደቡብ አፍሪካ ለሚጓጓዙ ኢትዮጵያውያን የመሸጋገሪያ መስመር ነች። እነዚህ ሰዎች ብዙ ጊዜ የማይታወቁ አቅጣጫዎችን ይጠቀማሉ። አንዳንድ ጊዜም ቀጣዩ ጉዟቸውን ሲያቅዱ ጫካ ውስጥ ይጠለላሉ። ለምሳሌ የባካሮንጋ ወረዳ ፖሊስ ትናንት በሰጠው መግለጫ ባለፈው ረቡዕ ያለምንም ምክንያት ጫካ ውስጥ ሲዘዋወሩ አገኘዋቸው ያላቸውን ሰባ ሁለት ኢትዮጵያውያንን አስሮ እየመረመረ መሆኑን አስታውቋል። የፖሊስ ቃል አቀባይ ጆርጅ ሙሌዋ ኢትዮጵያውያኑ በሕገ ወጥ መንገድ ወደ ማላዊ በመግባት ተከሰው የተያያዙ ሲሆን በተባባሪነት ረድተዋቸዋል በተባሉ አስር የማላዊ ዜጎችም ላይ ክስ መመስረቱን ገልጸዋል። እስካሁን ድረስ ምክንያቱን ማወቅ እንችላለን በሚል እነሱን የበለጠ በመመርመር ብዙ ጊዜ ለማግኘት ሞክረናል። ከሀገራቸው ለምን እንደሚመጡ ከቤታቸው ወጥተው ለምን ጫካ ይደበቁ? ይህ ለእኛም ለማላዊ ዜጎችም ሆነ ለእነሱም ስጋት ነው። ምክንያቱም ሰዎች በየቁጥቋጦ ውስጥ እየሞቱ መሆኑን እየሰማን ነው። የማላዊና የኢትዮጵያ መንግስታት ከዓለም አቀፍ የፍልሰተኞች ድርጅት ድጋፍ ጋር በህገወጥ መንገድ ገብተዋል በሚል የተያዙ ኢትዮጵያውያንን ወደ አገራቸው እንዲመለሱ እያደረጉ መሆኑን ተመልክተዋል። የማላዊ ስደተኞች መምሪያ ቃል አቀባይ ፓስኳሊ ዙሉ ይህንን ያስረዳሉ። ሂደቱ አሁንም እንደቀጠለ ነው። እስካለፈው ሳምንት ድረስ ተጨማሪ 22 ስደተኞችን ወደ አገራቸው መመለስ ችለናል። ባጠቃላይ ከነሐሴ ጀምሮ 198 የሚሆኑትን ወደ ሀገራቸው መልሰናል። ሁሉም ኢትዮጵያውያን ናቸው። የማላዊ መንግስትን ጥፋተኛ የሚያደርጉ ተቺዎች ችግሩ የአገሪቱ ድንበር ክፍት በመሆኑ ነው ይላሉ። ዙሉ በበኩላቸው ችግሩ ህገወጥ ስደተኞቹ የማላዊ ዜጎችን ድጋፍ ስለሚያገኙ መሆኑን ይናገራሉ። ዙሉ አክለውም የማህበረሰቡ አባላት በአካባቢያቸው የሚያጠራጥሩ እንቅስቃሴዎችን ወይም ጸጉረ ልውጦች ሰዎችን ሲያዩ ለጸጥታ ተቋማት ቢያስታውቁ የሚመጡት ፍልሰተኞች ቁጥር ሊቀንስ ይችል ይሆናል ብለዋል። አመሰግናለሁ ደረጀን። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከሚስቱ ሶስት ሰዓት ከአርባ ሁለት መሆኑን ያመለክታል። ለሁለተኛው አጋማሽ ቀዳሚ ያደረግነው አፍሪቃ ነክ ርዕሶች በየሳምንቱ ሰኞ የሚተላለፍና በስርጭት ጊዜ መጣበብ ሳቢያ ለዛሬ ያደረ ነው። በዚህ የሳምንቱ አፍሪቃ ነክር ሰዎች ሁለት ዘገባዎችን ይዘናል። የኬንያ መንግስት ኬንያ ለግዙፉ የምድር ባቡር ግንባታ የተበደረችውን ገንዘብ መልሳ ባለመክፈሏ የቻይና ባንኮች 11 ሚሊዮን ዶላር ቅጣት ጥለውባታል የሚለውን የመገናኛ ብዙኃን ዘገባ አስተባብሏል ሲል መሐመድ ዩስፍ ከናይሮቢ ያደረሰን ነው። የኬንያ ፋይናንስ ሚኒስትርም አገሪቱ ከየትኛውም አበዳሪ የወሰደችውን ብድር መክፈል አቅቷት አያውቅም ብለዋል። ቻይና ከኬንያ የውጭ ብድር አንድ ሶስተኛውን ትሸፍናለች። በኡጋንዳ ደግሞ ባልደረባችን ሀሊማ አቱማኒ በአገሪቱ የሚገኙ የመገናኛ ብዙሀን ነጻነት ተሟጋች ፕሬዚዳንት ዮሪ ሙሴቪኒ ኮምፒውተርን ያለ አግባብ መጠቀም የሚለውን የሕግ ረቂቅ አስመልክቶ ፊርማቸውን ማስፈራቸውን ትዘግባለች። ተሟጋቾች በህጉ ላይ የሰፈሩትን ግልጽ ያልሆኑ ቃላት የመንግሥት ተቃዋሚዎችን ዝም ለማሰኘት ሊውሉ ይችላሉ ሲሉ ስጋታቸውን ይገልጣሉ። ደረጀ ደስታ ሁለቱን ዘገባዎች አጣምሮ ለሳምንታዊ አፍሪቃ ነክርዞች እንደሚከተለው አሰናድቶታል። ለመንግስት ፕሮጀክቶችና ፕሮግራሞች የገንዘብ ድጋፍ ለመስጠት ለአመታት ከቻይና የተበደረችው ኬንያ ብድሯን መልሳ መክፈል ስለመቻሏ ጥያቄዎች እየተነሱ ነው። ባለፈው ሐሙስ የገንዘብ ሚኒስትሯ ኡኩሩ ያታኒ ባወጡት መግለጫ አገራቸው የአበዳሪዎችን ብድር መልሳ መክፈል አቅቷት አያውቅም ብለዋል። ሚኒስትሩ ይህን የተናገሩት ኬንያ ስታንዳርድ ጌጅ የሚል ስያሜ ለተሰጠው የምድር ባቡር ፕሮጀክት የተበደረችውን ገንዘብ መክፈል ባለመቻሏ የቻይና ባንኮች 11 ሚሊዮን ዶላር ቅጣት ጥለውባታል በሚል ላወጡት ዘገባ በሰጡት መልስ ነው። የምስራቅ አፍሪካዊቱ አገር ከሞምባሳ ወደብ ከዋና ከከተማዋ ናይሮቢ 100 ኪሎ ሜትሮች አካባቢ ርቃ እስከምትገኘው ኔቫሻ ከተማ ድረስ የምድር ባቡር መስመር ለመዘርጋት አራት ቢሊዮን ዶላር ተበድራለች። የገዢው የተባበሩት ዴሞክራቲክ ህብረት ፓርቲ አባል የሆኑት ሴናተር ሳምሶን ሼራርጌ መንግስት ያለበትን 82 ቢሊዮን ዶላር ያህል የሚሆነውን 10 ትሪሊየን የኬንያ የሽልንግዳ መክፈል በሚችልበት ጠንካራ አቋም ላይ ይገኛል ሲሉ ለቪኦኤ ተናግረዋል። የኬንያ ሪፐብሊክ ያለባትን የ10 ትሪሊዮን ዶላር ዕዳ ለመክፈል የሚያስችል አቅም አልተነካም። መንግሥት አሁንም መክፈል ይችላል። እንደ ፓርላማ መንግሥት ያለበትን የአገሪቱን ዕዳ እየከፈለ መሆኑን በቋሚነት በምናገኘው የመካከለኛው ጊዜ ሪፖርቶች እናረጋግጣለን። ስለዚህ መንግሥት ያለበትን የአገር ዕዳ መክፈል ይችላል ብዬ በብዙ ተማመናለሁ። የቀድሞ ምክር ቤት ባለፈው ሰኔ ባስተላለፈው ውሳኔ መጪው መንግሥት ፕሮግራሞቹን ማከናወን እንዲችል የብድር ገደቡን ከፍ አድርጎ ተጨማሪ ብድር በመፍቀዱ የአገሪቱ የዕዳ መጠን ወደ 83 ቢሊዮን ዶላር ከፍ አድርጎታል። ሳሙኤል ኒያንዴሞ በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ኬንያ ራሷን ያለ ብድር ማቆየት አትችልም፣ ይሁን እንጂ ከአገር ውስጥም ሆነ ከዓለም አቀፍ የተበደረችውን ገንዘብ በአግባቡ መጠቀም ይኖርባታል ይላሉ። ኬንያ ራሷን ማቆየት ከምችልበት ደረጃ የደረሰች አይመስለኝም። ሊያደርጉ የሚችሉት የተሻለ ነገር ቢኖር ብድር መበደር መቀነስ ነው። ለሚያስፈልገው ነገር ብቻ መበደር እና የፈለገው ብድር ቢሆን ጥቅም ያለው ነገር ላይ መዋል አለባቸው። የኬንያ መንግስት ከዚህ ቀደም ከመጠን በላይ በመበደርና ትላልቅ ፕሮጀክቶችን በማጋነን አገሪቱን የግዙፍ ዕዳ ባለቤት በማድረጉ ይከሰሳል። አዲሱ ፕሬዚደንት ዊሊያም ሩቶ የውጭ ብድር እንዲቀንስና የመንግስት ፕሮጀክቶችን በገንዘብ ለመደገፍ የሚያስችሉ የተለያዩ አማራጮች እንዲኖሩ ግፊት እያደረጉ ነው። ኒያንዴሞ የኬንያ ባለሥልጣናት ቻይናን በማነጋገር ብድሩን በሚቀጥሉት ዓመታት ውስጥ መክፈል የሚችሉበትን መንገድ ማመቻቸት አለባቸው ይላሉ። እነኛ ብድሮች በጣም ግዙፍ ናቸው። አዲሱ መንግስት በመጀመሪያ ሊያደርግ የሚሞክረው እነኛን ብድሮች በአዲስ አከፋፈል ውሎች ላይ መልሶ መደራደር ነው። ያ በእርግጥ አስቸጋሪ ነው። ምክንያቱም አብዛኞቹ ብድሮች ከንግድ ሥራ ጋር የተያያዙ ብድሮች ናቸው። ከንግድ ሥራ ጋር የተያያዙ ብድሮች ደግሞ ሁልጊዜም ብዙ ዋጋ ያስከፍላሉ። አዲሱ መንግስት የሚያደርገው የተሻለ ነገር የሚመስለኝ የብድር ስምምነቶችን ማሻሻያዎች በማድረግ አከፋፈሉን ከብድሩ መጠን መቀነስ ብድሩ ለምርታማነት እንዲውል ማድረግና መንግስታዊ ወጪዎችንም መቀነስ ሊሆን ይችላል። ባለፈው ወር ሩቶ የአገሪቱ ግምጃ ቤት መንግስታዊ ወጪውን በ25 ቢሊዮን ዶላር እንዲቀንስ ትዕዛዝ ሰጥተዋል። ሳቢና ሸጌ ተቃዋሚ ምክር ቤት አባል ናቸው። መንግስት በኬንያ የገቢዎች ባለሥልጣን አማካይነት ግብር በመሰብሰብና ሙስናን በመዋጋት ገቢውን ማሰባሰብ እንዳለበት ይናገራሉ። የኬንያታ መንግስት ግብር መክፈል ላይ አጽንዖት ሰጥቷል። ሁለተኛ ደግሞ ሙስናን የመዋጋት ጉዳይ ነበር። ስለሆነም መንግስት ብዙ ገንዘብ አድኗል። በአሁኑ መንግስት እያየነው ያለነው ነው። ግን ከአገዛዙ ጋር የተግባቡ ሰዎች፣ ጉዳዩ በትልቁ ሙስና ውስጥ የተዘፈቁ የመንግስት ባለስልጣናት ሳይቀር ወድቅ ተደርጓል። የገቢዎች ባለስልጣናት ዛሬ ሁሉንም ግለሰብ መከታተል ይፈራሉ፣ ምክንያቱም በስህተት መነካት የሌለበት ሰው የነኩ እንደሆነ አያውቁትም። አፈጻጸሙ ግን እየቀነሰ መጥቷል። የኬንያ መንግሥት የልማት መርሃ ግብሮችን ለመደገፍ የገቢዎች ባለሥልጣን በየዓመቱ መጨረሻ 25 ቢሊዮን ዶላር እንዲሰበስብ ኃላፊነት ጥሎበታል። በኡጋንዳ የሚገኙ የሚዲያ ነጻነት ተሟጋቾች ፕሬዚደንት ዩሪ ሙሴቪኒ ኮምፒውተርን ያለ አግባብ መጠቀም በሚለው የህግ ረቂቅ ላይ መፈረማቸውን ተቃውመዋል። ተሟጋቾቹ በህጉ ላይ የሰፈሩት ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ እንደሚችሉ ይናገራሉ። በኡጋንዳ የማህበራዊ ሚዲያ ተጠቃሚዎች ሚዲያውን ያለ አግባብ በመጠቀም ጥፋተኛ ሆነው ከተገኙ ከአምስት እስከ አስር ዓመት በሚደርስ እስራት ሊቀጡ ይችላሉ። በፕሬዚደንት ሙሴቪኒ ባለፈው ሐሙስ የተፈረመው አዲሱ ህግ በኡጋንዳ ህግ የተከለከሉ መረጃዎችን በማኅበራዊ ሚዲያዎች ማተም፣ ማሰራጨትና ማጋራትን ይከለክላል። እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በድረገጽ ላይ መጠቀምን ይከለክላል። ባለፈው ሰኔ የኡጋንዳ ጋዜጠኛ አጋተር አትሄር በትዊተር ገጹ ምክር ቤቱ አፈጉባኤ አኒታ አሞንግ እና ምክትላቸው ቶማስ ታዬብዋ የቅንጦት ተሽከርካሪዎችን እንዲገዙ ምክር ቤቱ የፈቀደበትን መንገድ በሰበር ዜና አውጥተዋል። ተሽከርካሪዎቹ ከ730 ዶላር በላይ የወጣባቸው ስለነበሩ በህዝቡ ዘንድ ቁጣን ቀስቅሶ ነበር። ከሳምንት በኋላ የካምፓላ ማዕከላዊ ሕግ አውጪው ሙሐመድ ኒሴሬኮ የማህበራዊ ሚዲያውን መቆጣጠር የሚያስችል የሕግ ረቂቅ አስተዋወቁ። አትሄር ለቪኦኤ አዲሱ ህግ ከዚህም በፊት የወጡ ህጎችን መልሶ በማባዛት የምርመራ ጋዜጠኝነትን ለማሽመድመድ የተዘጋጀ ነው ይላል። እዚህ ውስጥ ያለው ነገር ሁሉ የማይረባ ነው። ያልተፈቀደ መረጃ ማተም አትችሉም እያለን ነው። ሕገ መንግስቱ ያረጋገጠው ሀሳብን በነጻነት መግለጽ መረጃዬን ለማውጣት መጀመሪያ ፈቃድ መጠየቅ ያለብኝ መሆኑን አይገልጽም። ሀሳብን በነጻነት ሲገልጽ የሚናገረው ስለ መረጃ መስጠት መቀበልና ማሰራጨት ነው። ስለዚህ ይህ ያንን መብት በእርግጥም የሚገድብ ነው። ከወላጆች ወይም አሳዳጊዎች ፈቃድ ውጪ ያሉ መረጃዎችን የሚያጋሩ የማህበራዊ ሚዲያ ተጠቃሚዎች እስከ አምስት ዓመት በሚደርስ እስራትና 3900 ዶላር እንዲቀጡ ሕጉ ያዛል። ያለ ግለሰቡ ፈቃድ የቪዲዮ ምስሉን ወይም ድምፁን መጠቀም እስከ አስር ዓመት በሚደርስ እስራት ሊያስቀጣ ይችላል። ከሰሐራ በታች ዓለም አቀፉ ለጋዜጠኞች ተሟጋች ኮሚቴ ሲፒጄ ተወካይ ሞቲኮ ሙሞ ሕጉ ገና ካፈጣጠሩ ጀምሮ አስገራሚ ነበር ይላሉ። ሕጉ የጥላቻን ንግግር የተረጎመንበት መንገድ ያስደነግጣቸው መሆኑንም ይገልጻሉ። demeaning or ridiculing an individual that is a personal reputation of concern የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማሰራጨት የሚያትተውን የሕጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጎመው ሰው ሰዎች ሲታፈኑ እናያለን ማለት ነው። የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮል አዘል መልእክቶችን ስለማሰራጨት የሚያትተውን የሕጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮል አዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጉመው ሰው ሰዎች ሲታፈኑ እናያለን ማለት ነው። በቅርቡ በትዊተር ገጻቸው ላይ የኡጋንዳ ኃይሎች ኬንያን ወረው መያዝ ይችላሉ ብለው የፎከሩት የፕሬዚደንት ሙሴቬኒ ልጅ ሙሁዙ ኬኒሩ ጋባ ጄኔራል ሆነው ተሾመዋል። በዚህ የተነሳ ሙሴቬኒ ለናይሮቢ የይቅርታ ደብዳቤ ለመጻፍ ተገደዋል። የሰብአዊ መብት ተሟጋች ጠበቃ ኤሮን ኪዛ አዲሱ ሕግ እንደዚያ ያሉ የትዊት መልእክቶችን ለመተቸት የሚደፍሩትንም ይገድባል ይላሉ። ለምሳሌም ሰራዊቱ ውስጥ ብትሆንና ከሰራዊቱ ከፍተኛ አጋዦች ጋር ብትጋጭ፣ አንድ ነገር ከተናገርክ ይህ ሕግ አንተ ላይ ተግባራዊ ሊደረግ ይችላል። በካቢኔውም ውስጥ ሆነ ከፕሬዚዳንቱ ጋር ባትስማማ እንዲሁ። ይሁን እንጂ የሙሁዚን ፕሮጀክት የሚቃወሙ ሰዎች ዋነኞቹ ዕላማዎች ናቸው፣ ከሁሉም የበለጠ ተጠቂዎች ይሆናሉ። ስለዚህ ይህን ህግ በመጠቀም ማንኛውም ተቃውሞ በኃይል ይታፈናል። የማስታወቂያ ሚኒስትሩ ክሪስ ባሪዮ ሙንሲ ህጉ የወጣው ማህበራዊ ሚዲያና ኢንተርኔትን በኃላፊነት መጠቀም እንዲቻል ለማስተዋወቅ ነው ሲሉ ለቪኦኤ ተናግረዋል። በማሻሻያ ህጉ የተካተተው መልእክት እባካችሁ የሚዛለፉ ስነ ምግባር የጎደላቸው የአገሪቱን ደረጃ የማይጠብቁ መልእክቶችን አታስተላልፉ የሚል ነው። አጸያፊ መልእክቶችን አትጀምሩ ነው የሚለው። በእኔ አስተያየት ቅን ህግ ነው። የፕሬስ ነፃነት ተሟጋቾች ሊሻር ይችላል በሚል ተስፋ ህጉን በፍርድ ቤት እንደሚሟገቱ ደረጀን አመሰግናለሁ። ደረጀን ታዲያ ለሚቀጥለውም ዘገባ አቆየዋለሁ። ባለፈው ሳምንት ከቱርክ ወደ ግሪክ አደገኛውን ባህር ሲያቋርጡ የነበሩ ቁጥራቸው አስራ አምስት የሚደርሱ ፍልሰተኞች ሕይወታቸውን አጥተዋል። ከቅርብ ዓመታት ወዲህ የብዙዎች ሕይወት ከጠፋባቸው አደጋዎች መካከል አንዱ መሆኑ ተነግሯል። በቱርክና በግሪክ መካከል በሚከፍላቸው የጂያን ባህር ውጥረት ሳቢያም የሚደርሱት ተጨማሪ እልቂቶች ሊቀጥሉ እንደሚችሉ የጉዳዩ አዋቂዎች ስጋታቸውን ይናገራሉ። አንቲ ካራሳሻ ወደ ሌስቦስ ወደብ ተጉዛ ከመርከብ አደጋ የተረፉትን አንዳንድ የሶማሊያ ሴቶች ሁኔታ ተከታትላለች። ደረጀ እንደሚከተለው ያቀርበዋል። አደገኛዎቹ ሞገዶች ጀልባይቱን እየገፉ አለታማ ወደ ሆነው ወደዚያ የባህር ዳርቻ ደሴት ገፍተው ሲገለብጡ ይስማሃን እና ሌሎቹ በርካታ ሶማሊያውያን ሴቶች በታጎሩበት ከጎማ የተሰራች ጀልባ እንደምንም ሕይወታቸውን አትርፈዋል። ወደ ባህር ውስጥ ተስፈን ጥሬ ተወረወርኩ፣ ስትል በአስተርጓሚ እርዳታ ነገረችኝ። ይሁን እንጂ በሰከንድ ውስጥ አጠገብ የነበሩ ሰዎች በሙሉ ሰጥመው ሞቱ። አንድ ህይወቷ ያለፈ ሴት ይዞ ይንሳፈፍ በነበረ የጀልባ ጎማ እንደምንም ብዬ ተንጠላጥዬ ወጣው። የግሪክ ፖሊስና ባለስልጣናት መጥተው እስኪያወጡን ድረስ በአስቸጋሪው ባህር ላይ ለአንድ ሰዓት ያክል ቆይቻለሁ። እተርፋለሁ ብዬ አላሰብኩም። ያየሁት ነገር አሁን ድረስ እየመጣ ራሴን ይበጠብጠኛል። አስክሬኖቹ በባህር ላይ ተበታትነዋል። አይኔን እጨፍናለሁ፣ እንጂ ልተኛ ግን አልቻልኩም። ባለወይን ጠጅ ቀለም ረዥም ክንብንቧን ገልጣ ከጭንቅላቷ ላይ ያሉትን ቁስሎችና እብጠቶች አሳየችኝ። ባህር አቋርጣ የመጣችበት የስቃይ ጉዞዋ የተወው ጠባሳ ነው። ይህ ጉዞዋ ከነሐሴ መግቢያ ጀምሮ ከሶማሊያ አምልጣ ለመውጣት የተነሳችበት የመጨረሻው እርምጃዋ ነበር። ከድርቅና ከሰብአዊ ቀውስ ሶማሊያ ላመለጠችበት አደገኛና ረዥም ጉዞዋ 900 ዶላር ከፍላለች። በባሏና በቤተሰቦቹ ጥቃት ይደርስባት እንደነበርም አልደበቀችም። ይሁን እንጂ ከሞት አፋፍ ካመለጠች ከአንድ ሳምንት በኋላ ኢስማሃን አሁንም እንደገና እንደምታደርገው ትናገራለች። ሌላ ምንም አማራጭ አልነበረኝም። እዚህ ጥገኝነት አግኝቼ ስምንቱን ልጆቼን፣ ሁለት ወንዶችና ስድስት ሴቶቹን ማምጣት እፈልጋለሁ። አሁን በሌስቦስ የመጠለያ ካምፕ ውስጥ በተቀለሰው አነስተኛ ቤት ውስጥ ከመስጠም አደጋ የተረፉ ኢስማሃንና ሌሎቹ አምስት የሶማሌ ሴቶች ማመልከቻቸውን እንደሚያቀርቡ ገልጸዋል። ምንም እንኳን እዚህ ያለው ጥብቅ የፍልሰተኞች ሕግ የጥገኝነት መብት የሚያስገኝላቸው ባይመስልም ጉዳዩን የሚከታተሉት ባለሙያዎች ስደተኞች ባህሩን እያቋረጡ ለመምጣት መሞከራቸው እንደማይቀር ይናገራሉ። ካለፈው ዓመት ጋር ሲነጻጸር ዘንድሮ ብቻ ከቱርክ ወደ ግሪክ ባህሩን የሚያቋርጡ ፍልሰተኞች ቁጥር ከ150 ከመቶ በላይ ጨምሯል። ከዚህ አብዛኛውን ድርሻ የሚይዙት ታሊባን አፍጋኒስታንን ከተቆጣጠረ በኋላ፣ የሶማሊያ ፖለቲካ ቀውስ፣ የሊባኖስ እና በሌሎች የመካከለኛው ምስራቅ አንዳንድ አካባቢዎች ከተፈጠረው አለመረጋጋት ጋር የተያያዙ ናቸው። ይህ የሆነው የረዥም ጊዜ ባላንጦችና የኔቶ አጋር በሆኑት ግሪክና ቱርክ መካከል ውጥረቱ ባገረሸበትና የሁለቱም አገሮች መሪዎች ቁልፍ የምርጫ ወቅት ላይ ባሉበት በአሁኑ ወቅት ነው። ግሪክ በቱርክ በኩል የሚታየው የፍልሰተኞች ቁጥር መጠን መጨመር ግሪክን ለማዳከም የታቀደ ነው ትላለች። በፍልሰተኞቹ መከራ ገንዘብ የሚያልቡትን ሕገወጥ የሰው አስተላላፊዎችን እንዳላየች ትሆናለች በማለትም ግሪክ ቱርክን ትከሳለች። እንደ ኤጂያን ቦት ዋች የመሳሰሉትን መንግስታዊ ያልሆኑ ድርጅቶችንም ፍልሰተኞች ሕገወጥ በሆነ መንገድ ለማስተላለፍ የሚደረገውን እንቅስቃሴ ያመቻቻሉ በማለት ተወነጅላለች። በቱርክ ሕገወጥ አስተላላፊዎች በተደራጀው ጉዞ ጀልባዋ ከሰጠመች ቀናት በኋላ ቪኦኤ የቡድንን መሪ ቶሚ አልሰንን ከኖርዌይ በስልክ አነጋግረዋል። በእንደዚያ በእንደዚህ ያለ የአየር ሁኔታ ውስጥ እነዚህን ጀልባዎች ማውጣት ማሰባቸው በራሱ ይገርማል። ትንንሾቹ ሕገ ወጥ ሰው አዘዋዋሪዎች ስለሰዎች ስለ ሰዎች ሕይወት ይችን ታክል አይጨነቁም። የሚጨነቁት ለገንዘቡ ብቻ ነው። ኦልሰን ፍልሰተኞች እንደገና መገልገያና በተለይም እንደ ግሪክ ቱርክና ባሉ ምርጫዎች ትልቅ የፖለቲካ ኃይል መጫወቻ ሆነው ተወስደዋል ይላሉ። በሁለቱም ወገኖች ያሉት በምርጫ ማሸነፍና ድምፅ ማግኘት ነው የሚፈልጉት። ስለዚህ የብሔር ተከላካይ ጠበቃ መሆናቸውን ለመግለጽ ብሔርተኝነትን ማጋነን ይፈልጋሉ። ያንን ለማድረግ ንጹሐንን ሰዎች የገባቸው ማስፈጸሚያ አድርገው እየተጠቀሙባቸው ነው ብለዋል። ኦልሰን በቱርክ ያለው ሁኔታ ለፍልሰተኞች በጣም አስቸጋሪ እየሆነ ነው ይላሉ። ብዙዎቹ ወደ አገራቸው እንዳይባረሩ በመፍራት መንቀሳቀስ ጀምረዋል። ምክንያቱም አምልጠውት ወደ መጡበት አገር ተመልሰው እንዲባረሩ የሚያደርግ አዲስ ትእዛዝ ይወጣል ወይም ከቱርክ ፕሬዚደንት ጣይብ ኤርዶዋን በኋላ የሚመጣው መሪ ቱርክ ለአስርት ዓመታት ያህል ስታስተናግዳቸው ለቆየችው አምስት ሚሊዮን ፍልሰተኞች የእሳቸውን ያህል ትዕግስት ላይኖረው ይችላል የሚል ስጋት አለ። ደረጀን አመሰግናለሁ። ክብራትና ክቡራን አድማጮች ለዛሬ አርብ ምሽት ያዝናቸውን በዚሁ ማጠናቀቃችን ነው። ነገ ቅዳሜ ከልዩ ልዩ ዘገባዎችና ቅንብሮች ጋር እንጠብቃችኋለን። ያስተናገድኳቸው አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚህ የተሰናበትን። ነገ መልሰን እንገናኝ። ሶስት ሳል ላይ በእኔ በኩል ሰላም ደህና ደሩ።